ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ብሬ መሰናደው ጀመረ። ይሄ ሙያ ከአገር አገር አገር አገር ሄዷል። በትልቁ የሚሰራው የኢትዮጵያ ስፖርት ፌዴሬሽን የሴፌኔ በትልቅ ዝግጅት ሲዘጋጅ ሁልጊዜ የሚከፍቱት ወጣቶቹ ናቸው። አንጋፋ የሙዚቃና የእንቅስቃሴ ወይም ደግሞ የውዝዋዜ ባለሙያ ፋንተሽ በቀለናት በምሽቱ እንግዳችን አድርገናታል። ዘገባለን ሌሎች መሰናዶችና ጥንቅሮችንም ይዘናል። የደንገር ደግሞ የምሽቱ መሰናዶ በመምራት ንጉሱ ታምሬ ደግሞ ብድምጽና ምስል ምህንድስ ነው። ከመላዊ አሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ እናመሻለን። እናንተ ማብራችሁን ታመሽ ዘንድ በአክብሮት እንጋብዛለን። ን ኢትዮጵያውያን ወጣቶችና ወላጆቻቸው የሀገራቸውን ባህል እንዲረዱ የአካልና የመንፈስ ጤናቸውንም እንዲጠብቁ ለማስቻል በድምጻዊትና ተወዛዋዥ ፋንትሽ በቀል አማካኝነት የተመሰረተው መርሃ ግብር አምስተኛ ዓመቱን ከሰሞኑ አክብሯል። በልዩ ዝግጅቱ ላይ የተገኘው ሀብታሙ ስዩም ከአዘጋጆቹና በመርሃ ግብሩ ከታቀፉ ወጣቶች ጋር ቆይታ አድርጓል። አስቀድመን የምናልፈው ወደዛው ነው። የሙዚቃው ምት እየተከተሉ አካላቸውን በነጻነት የሚያዙ ትውልድ ኢትዮጵያውያን ወላጆችና ልጆቻቸው ልዩ ኃይል አዳራሹን አድምቆታል። ለስፍራው እንግዳ ለሆነ ሰው ቆሞ መታየት የተከለከለ ሊመስለው ይችላል። ትውልድ ኢትዮጵያውያን አዘውትረው የሚገናኙበት የባህል ውዝዋዜና የአካል ብቃት መርሃ ግብር ነው። በውስጡ ለታቀፉ ታዳጊዎች መርሃ ግብሩ ኢትዮጵያዊ ማንነትን ማስታወሻ፣ አካላዊና መንፈሳዊ ንቃትን መፍጠሪያ ሆኖ ቆይቷል። በዚህ መርሃ ግብር ውስጥ መሳተፍ ከጀመርኩ አንድ ዓመት ሆኖኛል። የነበረኝ ቆይታ በጣም ደስ የሚል ነው። በየሳምንቱ ወደዚህ በመምጣት እወዛወዛለሁ። ፋንተሽ ስለ ባህሌ በተለያዩ ክልሎች ውስጥ ስለሚከናወኑ ባህላዊ ውዝዋዜዎችም እንድማር እድ ድሉን ፈጥራልኛለች። መርሃ ግብሩ የሁላችንም መሰባሰቢያ ሆኗል። ከስድስት ሰባት ወራት ያህል ለሚሆን ጊዜ በመርሃ ግብሩ ውስጥ ቆይቻለው። በጣም ወድጆ አለው። ስለ ባህሌ፣ ስለ ህዝቦችና ተያያዥ ጉዳዮች እንድማረርቶኛል። በመርሃ ግብሩ መቆየቴ ደስተኛ አድርጎኛል። የዚህ ልዩ መርሃ ግብር መስራች ሁለ ገቧ የኪነ ጥበብ ሰው ፋንትሽ በቀለ ናት። በድምፃዊነትና ተወዛዋዥነት ሙያ የምትታወቀው ፋንትሽ ትውልድ ኢትዮጵያን ህፃናት ታዳጊዎችና ወላጆችን በአንድ ጣሪያ ስር ያዋለውን ኪናዊ መርሃ ግብር ከአምስት ዓመታት በፊት ለመመስረት የበቃችበትን ሂደት እንዲህ ታስታውሰዋለች። እንግዲህ ይህ ፕሮግራም ሲጀመር መጀመሪያ ወጣቶቹን አሰባስበው አንድ ግሩፕ ቤተሰብ ነው፣ የጓደኛ ቤተሰቦች ናቸው። እነሱ ለልጆቻቸው እዚህ ጥሩ ነገር እንዲያረጉ፣ እንዲማሩ፣ ማንነታቸውን እንዲያውቁ፣ ባህላቸውን እንዲያውቁ እንደው ምን ይመስልሻል ብታስተምርልን፣ ብታሳይልን እንደ ወይም ባህል ነገር ምናም ሲሉኝ እንዲህ በደስታ እሺ አልኩኝ። ያው ተጀመረ በአንድ ግሩፕ ቤተሰቦቼ ናቸው፣ ጓደኞቼም ናቸው። በእነሱ አማካኝነት እንቅስቃሴውን ጀመርን። ያ ግሩፕ ከአምስት ዓመት በፊት ማለት ነው አሁን ኮሌጅ ይዘው እነሱ ተመርቀው ግማሾቹ ስራ ይዘዋል፣ ግማሾቹ ደግሞ ይቀጥላሉ ወደ ትምህርታቸው እና በእነሱ አማካኝነት ነው የጀመርኩት። ፋንትሽ ያሰለጠነቻቸውን ህጻናትና ታዳጊዎች በቨርጂኒያ ግዛት ትልቅ ስም ባለው የስካትሽ የገና ጎዳና ትሬት ላይ ጨምሮ በተለያዩ ግዛቶች ውስጥ በተዘጋጁ የኪነጥበብና ማህበራዊ መድረኮች ላይ የባህል አምባሳደር ሆኖ ታይተዋል። ኢትዮጵያውያን አመት ጠብቀው በሚገናኙባቸው ልዩ ዝግጅቶች ላይም አብይ ተሳታፊ ሆኖ መቀጠላቸውን ትናገራለች። ሜሪላንድ ትልቅ ፌስቲቫል ሲመጣ ልጆቹ ናቸው የሚሰሩት፣ ወጣቶቹ ፕሮፌሽናሎቹን እንዳሉ ሆነው ማለት ነው። ቨርጂኒያ ሲመጣ እነሱ ናቸው። ዲሲ ሲመጣ እነሱ ናቸው። እውነት ነው ይሄ ሙያ ከአገር አገር አገር አገር ሄዷል። በትልቁ የሚሰራው የኢትዮጵያ ስፖርት ፌዴሬሽን ሴፌኔ በትልቅ ዝግጅት ሲዘጋጅ ሁልጊዜ የሚከፍቱት ወጣቶቹ ናቸው። የሚቀጥለውን ፕሮፌሽናል ዳንሰኞቹ፣ ዘፋኞቹ፣ ሌሎቹ ናቸው። እንደዛ ነው የሚሰራው። እና በወጣቶቹ ላይ የምንሰራው ስራ ትልቅ ስራ ነው። ኤስፍን ይህን ተቀብሎ ወጣቶቹን እዚህ ትልቅ ደረጃ ላይ እንዲደርሱ ስለተቀበለኝ እኔንም እነሱንም በጣም ትልቅ ምስጋና አቀርባለሁ። በአብዛኛው ከቨርጂኒያና ሜሪላንድ ግዛቶች እንዲሁም ከዋሽንግተን ዲሲ ከተማ የመጡ ትውልድ ኢትዮጵያውያን የሚሳተፉበት ይህ መርሐ ግብር በበጎ ፈቃደኞች ርብርብ ዛሬ ላይ የደረሰ እንደሆነ ሰምተናል። ፍቅረ ማርያም በቀለን የመሰሉ ወጣት የባህል ውዝዋዜ መምህራን የነፋንትሽን ውጥን በሙያዊ አበርክቶታቸው ወደ አዲስ ምዕራፍ ያሸጋግሩት ይዘዋል። ኢትዮጵያም እያለሁ ከፋንትሽ ጋር ኮሚኒኬሽን ስለነበረን ሁሌ ደስ ይለኝ ነበር። እዚህ መጥቼ አብረን ብንሰራ እለ ነበር ከፋንትሽ ጋር። አሁን ስመጣ ወደ አሜሪካ ፋንትሽ ዕድሉን አመቻችታለኝ መጥቼ እዚህ ማሰራት ጀምሬያለሁ። ከወጣቶቹ በጣም ጥሩ ምላሽ ነው ያገኘ ነው። በጣም አሪፍ ነው። ብዙ ሰው ጤንነቱን ይጠብቃል ጀስት ውዝዋዜ ባህሉንም ያውቃል። በዛ ላይ ደግሞ የእኛ እንቅስቃሴ ፊትነስም ስላለው አንድ ላይ ባህሉንም የጠበቀ ጤነቱንም የጠበቀ አብሮ ያስኬደዋል ማለት ነው። ዩናይትድ ስቴትስ የዓለም ባህል መናገሻ ናት። በዚህች ሀገር ውስጥ የሚኖሩ ትውልድ ኢትዮጵያውያን ህጻናትና ታዳጊዎች ተደጋግሞ የሚገጥሟቸውን የማንነትና ባህል ተኮር ጥያቄዎች ለመመለስ በሚያደርጉት ሂደት ውስጥ ታዲያ የመሰል መርሃ ግብሮች ፋይዳ ትልቅ ስፍራ እንዳለው ይናገራሉ። እኔ ድሮ ብዙ ከባሪ ጋር የቀረቡ አልነበር። ያበቱ ትምህርት ቤትም ሲሄድ ስለ ሀገራችሁ ብዙ አንማረም እና ቤት ውስጥ ባለው ነገር ብቻ ነ ነው እዚህ በመምጣት የበለጠ ስለአንሽ ስለጭፋ የበለጥ እንድበል። ባህላችንን መጠበቅ ግዴታችን ነው ምክንያቱ ያው ከኢትዮጵያ ነው የመጣለው በጣም ያኮራ ታሪክ ያለ ሀገር ነች ኢትዮጵያ ና እሱ እና የመያዝ አለብን መርሃ ግብሩን እንድቀላቀል ባህላዊ ውዝዋዜም እንድጀምር ምክንያት የሆነችኝ ፋንትሽ ናት ባህሌን ማንነቴን የጭፈራዎቹንም አይነት እንዳውቅ ረድታኛለች እንደጀመርኩት ነው የወደድኩት ከአምስት ዓመታት በፊት ፋንትሽ የመጀመሪያዋ ና ብቸኛዋ የኢትዮጵያ ውዝዋዜዎችና ዙምባ መምህርት ነበረች። በኢትዮጵያም ሆነ እዚህ ላሉት ባለሙያዎች መንገድ ጠርጋለች። እዚህ የጀመርኩት ከልጅነቴ ፋንትሽ ጩጭ ነው ዳንሱን ኮልቸሩን ያሳየችኝ። በጣም ወደርኩት። እንደሷ ነበረ መሆን የፈለግኩት አደግ ከዛ ዳንስ ስንጀምር አብረን ጀመርን። ስቱደንት ብዙ ነበራት። ከዛ መጀመሪያ የሆነ ክላስ አሳየች እና ከዛ ይሄ እኮ የሆነ ዲፍረንስ እየሰራ ነው ብላ ከፈተች። ዳንስ ተከፈተ። አሁን አምስት ዓመት ነው። ሰክሰስፉል ነው። በሳምንት ሁለት ጊዜ ሰው ይመጣል ይደንሳል ኮሚኒቲም የልጆቻቸውን መሻት ተከትለው የመርሃ ግብሩን ጉዞ ለመደገፍ በርካታ ወላጆች በዚህ አዳራሽ ተገኝተዋል። ከተወሰኑት ጋር በነበረኝ አጭር ቆይታ መርሃ ግብሩ በልጆቻቸውና በወላጆች ላይ የፈጠረውን አዎንታዊ ለውጥና እንዲጠናከር ሊደረግለት ስለሚገባው ጉዳይ ሀሳባቸውን አጋርተዋል። እሷ በጣም ኢትዮጵያዊነቷን በጣም ትወድናት እና የበለጠ ሲመጣ ስለ ሀገሯ ሞር የባህል ነገሮች እንድታውቅ ኩዮቿ ጋር

የበንዳ ጠበቀ ማንነቷን ልታ ቀረሽቷል። ሁሉም ሰው ቢመጣና ፓርቲሲፔት አድርጎ ትንሽ ነገር ይዞ ቢሄድ፣ በዛ ላይ ደግሞ ልጆቻችንን የግድ እዚህ ሲመጡ የሚያገኙት ነገር አለ። ልክ ቤተክርስቲያን ስንሄድ እንደሚደሰቱት ሻይቡና ሲጠጡ ሚሞሪ እንደምጥልባቸው ይህም ራስ ማንነታቸውን አውቀው በዛ ላይ ጤናቸውን ጠብቀው በዚሁ ነው የሚለምድባቸውና አያፍሩም። አሁን ብዙ ቦታ ሰርግ ቤትም ሆነ ኤኒቨርስ ሄድ ሰው ያፍራል፣ አይነሳም። እኔ በጣም ከሚነሱት ውስጥ ነኝ። በጣም ከሚነሱት አልቀመጥም። ግን ለካ ዝም ብዬ ነበር ምዘለው አልኩኝ። አሁን ደሞ ይህንን የፋንድትሽን ስቴፑን ሲያስተምሩን ሞር እውቀት ጨመረልኝ። የውዝዋዜና የአካል ብቃት እንቅስቃሴዎች ፋይዳ ለሁለንተናዊ ጤና የሚበጅ መሆኑን የነገረችን ደግሞ ቤተልሔም በቀለ ናት። ኪነት ቤት በተሰኘ ተቋማ በኩል ለጤና ህይወት አገልግሎቶችን የምትሰጠው ቤተልሔም የመሰል መርሃ ግብሮችን የጤና መላነት እንዲህ ታስረዳለች። አካልም በጣም ለአእምሮም፣ ለሜንታል፣ ለኢሞሽናል ስፖርት በጣም አለው። ውዝዋዜ ማድረግ በጣም አስፈላጊ ነው። ምክንያቱም ኢሞሽን የማናወጣቸው ኢሞሽኖች ወይም ትላልቅ ኢሞሽኖች ሲኖሩን ወደ ሰውነታችን ነው ያ ነገር የማናወራው ከሆነ ወደ ሰውነታችን የሚመጣው። የጉበት ጀርባ፣ ወገቤ፣ አንገቴ ምናምን ላለ እነዚህ ነገሮች ከአእምሮ ነው የሚጀምሩት። ከዛ በኋላ ተሰራጅቶ ወደ ሰውነታችን ይመጣልና እና ያንን ነገር ማውጣት መቻሉ በጣም ትልቅ ነገር ነው። አምስት ዓመት ሙሉ ደግሞ ያንን ለሰው ማቅረብ ማለት ትውልድ ኢትዮጵያውያኑ የባህላዊ ዝዋዜና የአካል ብቃት መርሃ ግብሩን መስራች ፋንትሽ በቀለን ለማመስገን በአሌክሳንድሪያ ቨርጂኒያ ያሰናዱት የአምስተኛ ዓመት ምስረታ ልዩ ዝግጅት የኪነ ጥበብ ባለሙያ ጥረት በጎ ፍሬ ማፍራቱን አመላካች ይመስላል። እስካአሁኑ ጊዜዋ ግን ፈተና አልባ እንዳልነበረ የምታስታውሰው ፋንትሽ ማህበረሰባዊ አልሆባይነቶች የብርታቷ ምንጮች እንደሆኑ ትጠቅሳለች። ስራው ከባድ ነው። በጣም ከባድ ነው፣ ግን ቻሌንጅ አለው። እኔ ግን እግዚአብሔር ጉልበቱን ሰጥቶኛል፣ በዚህ ነገር አቅሙን ሰጥቶኛል፣ ጤናውን ሰጥቶኛል። ለምን ለወጣቱ እንዳስተላልፍ ማለት ነው። አሜሪካን ሀገር አሁን የምታየው ነው። ሜሪላንድ፣ ዲሲ፣ ቨርጂኒያ ያለው ወጣት በሙሉ ባህሉን እያወቀ ነው። በጣም በደስታ ነው እኔ ውስጤን የሚሰማኝ እውነቴ ነው። ሁሉንም ተባብረውኛል። ከጫፍ እስከ ጫፍ ኢትዮጵያውያን፣ ኤሪትሪያውያን፣ አርቲስቶች፣ ጓደኞቼ፣ ሙያተኞች፣ እህቶቼ፣ ሁሉም። እውነቴን ነው የምነግርህ፣ ሀብትሽ ሁሉም እምልህ የሚተባበር እንዳለ ሁሉ ያው ደግሞ ከባድ ነገርም አለ የሚፈትንህ እዚህ ጋር። ግን እኔ ችግር የለኝም እሱ ጋር ከዛ የበለጠ ብዙ ያሳለፍን ሰዎች ነን። ሰው ሀገር ሆነን ደግሞ ይሄ ስራ ትብብር ይፈልጋል፣ ፍቅር ይፈልጋል፣ መቀበልን ይፈልጋል። ኢትዮጵያዊነት ኩራት ነው ይባል የለ እንደ ኩራት አድርገው ደስ ብሏቸው ነው የሚቀበሉት። ልጆቹ ልጆቹ እንደውም ከቤተሰቦቻቸው እኔ ቀድሚስ በጣም እኔ ላይ ነው የሚጠመጠሙት። እውነቴን ነው የምነግርህ ፍቅር አትርፌበታለሁ። በዚህ ዝግጅት ላይ በርካታ ወጣትና አንጋፋ የኪነ ጥበብ ሰዎች ተገኝተዋል። በኢትዮጵያ ኪነ ጥበብ ታሪክ ውስጥ ትልቅ ስፍራ ከሚሰጣቸው እንስት ከያንያን መካከል አንዱ የሆነችው ገጣሚና ተዋናይት ዓለምፀሐይ ወዳጆ ባሰማችው መልእክት በዕለቱ የተስተጋባውን የመሰል ተቋማትን አስፈላጊነት አጉልታለች። አንድን ሀገር ለመለወጥ የግድ ተቋማት መፈጠር አለባቸው። እንዲህ አይነት ነገሮች ብዙ ጊዜ በሀገራችን ህዝብ ላይ ያለው አስተሳሰብ የፖለቲካ ለውጥ ሀገር የሚለውጥ ፖለቲካው ብቻ የሚመስላቸው ሰዎች አሉ። የፖለቲካ ስልጣን ወንበር መቀየር የህዝብን አስተሳሰብ አይቀይርም፣ ባለስልጣን ይቀይራል። ወንበር ላይ ሰው ማስቀመጥ ሊቀይር ይችላል። የህዝብ አስተሳሰብ በሚዲያው ኃይል፣ በጥበቡ ኃይል ነው የሚቀየረው። ሰው ሲያነብ፣ ሰው ጥበብ ውስጥ ሲሳተፍ፣ ሚዲያ ላይ በሚገኙ ኢንፎርሜሽን የሰው አስተሳሰብ ሲቀየር ነው ደግሞ ሀገር ይበልጥ ለወጠው እና እንደነዚህ አይነት ተቋማት በጣም ያስፈልጉናል። በዚህ ዝግጅት ላይ ያነጋገርናቸው አብዛኞቹ አስተያየት ሰጪዎች መርሃ ግብሩ ከአድማስ በተሻገረ ህይወታቸው ውስጥ ያለውን ጉልህ ትርጉም አጋርተዋል። ዕድሜው እንዲረዝም አድማሱም እንዲሰፋ ትልቅ ፍላጎት እንዳላቸው አጽኖት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ዝግጅቱ ጋቢና ቪኦኤ ነው። ከኛ ጋር ስለሆናችሁ እናመሰግናለን። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ትላንት በህዝብ ተወካዮች ምክር ቤት ጸድቋል። ይቅርታ ሮብለት። አዋጁ የመኖሪያ ቤት ተከራዮች በተከራዩበት ቤት ውስጥ ቢያንስ ለሁለት ዓመት እንዲኖሩ የሚፈቅድ ሲሆን አከራይ በፈለገ ጊዜ የዋጋ ጭማሪ ማድረግ እንደማይችል ይደነግጋል። የአዋጁን መብጣት በመልካም ያነሱ አስተያየት ሰጪዎችም አፈጻጸሙም አከራይንም ተከራይንም በማከለ መንገድ መተግበር እንዳለበት ተናግረዋል። ዝርዝሩን ኬኔዲ አባተ እንደሚከተሉ ያቀርብልናል። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጁ እንዲወጣ ምክንያት የሆነው በየከተማው የሚስተዋለው ኢ ምክንያታዊ የቤት ኪራይ ጭማሪ በተለይ በዝቅተኛ ገቢ የሚተዳደሩ ዜጎች ተረጋግተው ኑሯቸውን እንዳይመሩ በማድረግ የቅሬታ ምንጭ በመሆኑ እንደሆነ በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትሩ ገልጸዋል። ሚኒስትሩ አቶ ተስፋዬ በልጅጌ የኑሮ ውድነትን እያባባሰ ያለው አንዱ ጉዳይም ይኸው የቤት ኪራይ መሆኑን ጠቅሰው ስለ ዓላማው ለምክር ቤቱ አስረድተዋል። ዋነኛ ዓላማ ግልጽና ተገማች የሆነ የመኖሪያ ቤት ክራይ አስተዳደር እንዲሁም የአከራዊ እና ተከራዊ መብት ምዛናዊ በሆነ መልኩ የሚያስተናግድ ስርዓት መዘርጋት ነው። በሕዝብ ተወካዮች ምክር ቤት ትናንት መጋቢት 24 ቀን 2016 ዓ ም በአብላጫ ድምፅ የጸደቀው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ አነስተኛው የኪራይ ውል ጊዜ ሁለት ዓመት እንደሆነ ይደነግጋል። ሆኖም አዋጁ ከመውጣቱ በፊት በጽሁፍ የተደረገ የቤት ኪራይ ውል ዘመን በውሉ ላይ የተቀመጠው የውል ዘመን ይሆናል። አከራይ በማንኛውም በፈለገ ጊዜ የዘፈቀደ የኪራይ ዋጋ እንዳይጨምር የሚያግደው አዋጁ የኪራይ ዋጋ ጭማሪ ማድረግ የሚችለው በመንግስት የሚሰየመው ተቆ መቆጣጣሪ አካል በዓመት አንድ ጊዜ የኢኮኖሚና ሌሎች ነባራዊ ሁኔታዎችን ከግምት በማስገባት በሚወስነው ጭማሪ መሰረት እንደሆነ አመልክቷል። የቤት ኪራይ ውል ሳይጠናቀቅ ተከራይን ከቤት ማስወጣትና በአዋጁ ከተፈቀደው ሁኔታ ውጭ የዋጋ ጭማሪ ማድረግ እንደማይቻልም ተጠቅሷል። የአንድ ቤት ባለቤትነት በማናቸውም ሕጋዊ ምክንያት ለሌላ ወገን ከተላለፈ የመኖሪያ ቤት ኪራይ ውል ሊቋረጥ የሚችለው ለተከራዩ የስድስት ወር ማስጠንቀቂያ በመስጠት መሆኑም ተደንግጓል። አዋጁን በተመለከተ ለአሜሪካ ድምጽ አስተያየታቸውን የሰጡ የአዲስ አበባ ከተማ ነዋሪዎች በቤት ኪራይ ላይ ቁጥጥር ለማድረግ መንግስት ጣልቃ ገብቶ አዋጅ ማውጣቱን እንደሚደግፉ ገልጸዋል። ከቤት ኪራይ ጋር በተገናኘ ፍርድ ቤት እስከ መካሰስ መድረሱን የሚገልጸው ዳንኤል ገደፋው ከአስተያየት ሰጪዎቹ አንዱ ነው። አከራይ ያው ዋጋ ከራሱ አንጻር ከኑሮም ከምንም ከራሳቸው ነገር አንጻር ኪራዩ በቂ አይደለም በሚል ኪራይ ጭማሪ ይደረጋል። እኔም በቅርቡ አንድ አከራይ ቤቱን እፈልገዋለሁ ልቀቅልኝ፣ ኪራይ ጨምር አይደለም አክቻል ያለው ቤቱን ልቀቅልኝ። አንዳንዴ አከራዮች ቤት ኪራይ መጨመር ሲፈልጉ አከራይን ቤት ፈልጋለው፣ ልቀቅልኝ፣ ልኖርበት ነው፣ ልጄ ከውጭ ይመጣል፣ የተለያዩ ምክንያቶችን ያቀርባሉ። ይህ አከራይም እንድለቅለት እንትን አደረገኝ እና በፍርድ ቤት ነው እንደም እሱ ክስ የመሰረተብኝ የፍርድ አፈጻጸም እያለ ባለንበት ወቅት አሁን ደግሞ የመንግስት አዲስ አዋጅ አውጥቶ ትናንትና ሰምቻለሁ። ይህ ያው የራሱ የሆነ ጥቅምም ጉዳትም አለው። ያው የኑሮ ውድነቱ አከራይንም ይነከዋል፣ ግን በአንጻራዊነት ከተከራይ ደግሞ አከራይ ይሻላል በሚለው። ስለዚህ ይህን አዋጅ በመልካም አየዋለሁ እንደ ተከራይ ሳስበው ሌላው የአዲስ አበባ ከተማ ነዋሪ አቶ ጎሳይ አለሙም አስተያየታቸውን ሰጥተውናል። እኔም አንድ እንደ ግለሰብ ተከራይ ነበርኩና ብዙ በቤት ክራይ በጣም ስቃይ እያየን ያለንበት ሁኔታ ነው ማለት ነው። በየጊዜ መጨመር፣ በየወሩ መጨመር፣ በየሶስት ወሩ መጨመር እስከ ፍርድ ቤት ድረስ ክርክር የሚንድበት ሁኔታዎቹ እያጋጠመን ያለበት ሁኔታ ነው ማለት ነው። ኢቭን ደግሞ ክራይ መጨመር ብቻ ሳይሆን አለጊዜው ውጡ የማለት ነገሮች ብዙ የኢኮኖሚም የማህበራዊ ጫናም ያመጣበት ሁኔታ አለ። ይህን ስንል ተማሪ ትምህርት ቤት ተመዝግቦ ትምህርቱን ራሱ እስከሚጨርስ ድረስ የማይጠብቁበት ሁኔታ አለ። ተማሪዎቹም ያንን ትምህርት የማቋረጥ እድሎቹም ሰፊ እያጋጠመ የነበረበት ከተማ ነው ማለት ነው ስለዚህ ይሄ መሆኑ በጣም መልካም ነገር ነው ብዬ ነው የማስበው። ኢቨን አንድ ተከራይ ተረጋግቶ ህይወቱን እንዲመራም ማህበራዊ ጉዳይም በትክክለኛ ያሁ እንዲሳተፍም ያረጋል ብዬ ተስፋ ያረጋለሁ ማለት ነው። ይሄ መልካም ነገር ነው። ሆኖም አዋጁ አከራይንም ተከራይንም ባገናዘበ መልኩ ተፈጻሚ መሆን እንዳለበት አስተያየት ሰጪዎቹ ይገልጻሉ። እኛ አገር እንደምታውቀው ደላሎች ናቸው የቤት ኪራይን የሚወስኑት ሲያደርግ ደላሎች ደግሞ ሁሌም ያው ሰው ሲገባ ሲወጣ ስለሆነ የሚያተርፉት ሰው እርግት ብሎ እንዲኖር ለረጅም ዓመት እንዲኖር አይፈልጉም። ስለዚህ ያው እንዳሁን ባለው አንጻር በዚህ የኑሮ ውድነት ኪራይ ደግሞ ሰው ተጨምሮበት በጣም አስቸጋሪ ስለሚሆን መሆኑ አዋጅ መውጣቱ ጥሩ ነው። ወደፊት ግን በዚህ መንገድ እስከ መቼ ነው ሁሌም ያው ሰዎችን አከራይን እንዳትጨምር ተከራይን እንዳትወጣ በማለት የቤት ችግርም ይፈታ አይመስለኝም። የአከራይና ተከራይ ምክንያቱም ያው ሰዎች ባፈሩት ቤት ንብረት ደግሞ የመጠቀም የመገልገል ተገቢውን የሆነ ዋጋ የማግኘት መብት አላቸው። ከዚህ በቃ መንግስትም እንግዲህ በመሃል እንግዲህ መግባቱ ካልቀረ ያለውን የሁኔታ እያየ ሁለቱንም ሊያስማማ የሚችል የኪራይ ዋጋ ሊሆን ይችላል፣ በፐርሰንት ሊሆን ይችላል እሱን እያደረገ በአከራይና በተከራይ መካከል ያለውን ሪሌሽንሽፕም መልካም ቢያደርገው የተሻለ ነው። መንግስት በጣም በሁሉም ነገር የኑሮ ጫና ለማቃለል የሚያመጣው ስትራቴጂ መፍትሄዎች፣ እነዚህ እነዚህ ነገሮች በደንብ መቀጠል አለበት። ህብረተሰቡም በጣም ማገዝ አለበት። ለተከራዩም ለአከራዩም ያው ተግባብቶ ነገሮቹን ያው የኢኮኖሚ ሁኔታውን ባገናዘበ መልክ አዋጁ ትክክለኛ ተግባራዊ ከሆነ በጣም መልካም ነው ለህዝባችንም ለሀገራችንም ትልቅ ኢኮኖሚ ጫና የሚቀንስልን ነው ብዬ ነው የማስበው ማለት ነው። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ስለ አዋጁ ለህዝብ ተወካዮች ምክር ቤት ሲያብራሩ፣ አዋጁ የአከራይና ተከራይን መብት በማጣጣም የሚያስከብር መሆኑን ገልጸዋል። በሁለቱ መካከል አለመግባባት ከተፈጠረ በተቆጣጣሪው አካል በሚደረግ አስተዳደራዊ ፍትህ የሚቀረፍ እንጂ በቀጥታ ጉዳዩ በፍርድ ቤት እንደማይታይም ገልጸዋል። የመኖሪያ ቤት ኪራይ ውል በጽሁፍ ከተፈጸመ በኋላ በ30 ቀናት ውስጥ ቀርቦ መረጋገጥና መመዝገብ ያለበት ሲሆን ይህ ካልሆነ ውሉ እንዳልተደረገ ይቆጠራል። የቤት ኪራይ ክፍያዎች በባንክ ወይም በሌላ ህጋዊ የኤሌክትሮኒክስ ዘዴ መፈጸም እንዳለባቸው የተደነገገ ሲሆን ይህ አዋጅ መንግስት ከመኖሪያ ቤት ኪራይ የሚገባውን ገቢ እንዲያገኝ የሚያስችል እንደሆነም የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ለምክር ቤቱ ተናግረዋል ተናግረዋል የአከራይና ተከራይ መብትና ግዴታዎችን ዘርዝሮ ያስቀመጠው አዋጁ ተጠሪነታቸው ለክልል በሆኑ ከተሞች እንዲሁም በአዲስ አበባና ድሬዳዋ ከተማ አስተዳደሮች ተፈጻሚ እንደሚሆን ተደንግጓል። አዋጁ የመኖሪያ ቤቶችን ብቻ የሚመለከት ሲሆን የንግድ ቤቶችን በሚመለከት በሂደት የሚታይ መሆኑም ተገልጿል። አዋጁን በተመለከተ የባለሙያዎችንና የተለያዩ አካላትን አስተያየት ያካተተ ዘገባ በሌላ ጊዜ ይዘን እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ መሰናደው ይቀጥላል። የአዲስ አበባ ከተማ እምብርት የሆነውን ፒያሳን በጥብቅ ከተማነት ለመከለል መስፈርቱን እንደማያሟላ የኢትዮጵያ ቅርስ ባለስልጣን አስታውቋል። የተቋሙ ዋና ዲሬክተር አቶ አበባው አያሌው ከሰሞኑ ለጋዜጠኞች በሰጡት መግለጫ የፒያሳ ገጽታ አካባቢውን በጥብቅ ከልሉ ለመጠበቅ የሚመቻ አይደለም ብለዋል። ይህንን በተመለከተ ዘገባውን ያሰናዳው ገብረ ሚካኤል ገብረ መድህን ነው። ወደዛው ነው የምናልፈው። የኢትዮጵያ ቅርስ ባለስልጣን ዋና ዲሬክተር አቶ አበባው አያሌው ዛሬ ረቡዕ መጋቢት 25 ቀን 2016 ዓ ም በአዲስ አበባ ከተማ እየተካሄደ ከሚገኘው የመንገድ ኮሪደር ልማት ፕሮጀክት ጋር በተያያዘ ስለ ቅርሶች አያያዝ አስመልክተው መግለጫ ሰጥተዋል መስሪያ ቤታቸው ከ2014 ዓ ም ጀምሮ የቅርሶች ምዝገባ መመሪያውን ዳግም ማየት መጀመሩን የተናገሩት አቶ አበባው በመመሪያው ቅርስ መባል ያልነበረባቸውን ቤቶች በቅርስነት መዝግቦ እንደነበረ አውስተዋል። በዚህም መነሻነት መመሪያውን በማሻሻል በ2015 ዓ ም አዲስ መመሪያ መውጣቱን ተናግረዋል። በአዲሱ የቅርሶች ምዝገባ መመሪያ መሠረት አንድ የከተማ ሕንፃ ቅርስ ለመባል በአምስት መስፈርቶች ተመዝኖ ከመቶ ሃምሳና ከዚያ በላይ ውጤት ማምጣት እንዳለበት አብራርተዋል። ከአምስቱ መስፈርቶች ሁለቱ ከሥነ ህንፃ ጥበብና ከታሪክ ጋር እንደሚያያዙ ገልጸዋል። አንደኛ ስነ ህንፃው ነው። አርኪቴክቸሩ ምንድን ነው? ምክንያቱም ከተማን ከተማ የሚያሰኘው መልካ ከተማውንም ውብም መጥፎም ሊያደርገው የሚችለው ታሪኩንም ሊናገር የሚችለው ራሱ ህንፃው በስነ ህንፃ ውበቱ የሚገልጸው ነገር ነው። አገነባቡ፣ እድሜው፣ አርክቴክቱ ራሱ ዲዛይኑ አንድ መስፈርት ነው። ቀጥሎ ከስነ ህንፃ ቀጥሎ ያለው ታሪክ ነው። ታሪክ ስንል ሶስት ነገሮችን ያያዝ ነው። አንደኛ ከግለሰብ ጋር የሚያያዝ ታሪክ አለው። ግለሰቡ ማን ነው? ሁለተኛው ኤቨንት ነው። ሁነት ምን ተካሂዶበታል? ሶስተኛው ዳራው ነው። ኮንቴክስቱ ምንድን ነው? የህንፃው ከባቢያዊ ሁኔታ፣ የህንፃው አገልግሎትና የህንፃው እሴት ያለበት ሁኔታም በመመዘኛው ከግምት እንደሚገቡ የዘረዘሩት አቶ አበባው በእነዚህ መስፈርቶች መሰረት በፒያሳ አካባቢ ካለው የመንገድ ኮሪደር ልማት ፕሮጀክት ጋር ተያይዞ የፈረሱና የተጠበቁ ህንፃዎች መኖራቸውን አስታውቀዋል። ካልፈረሱት መካከልም የሀገር ፍቅር ቲያትር ህንፃ እንደሚገኝበት ጠቅሰዋል። ከስነ ህንፃው ስንሄድ አንዱ ትልቅ የፒያሳ ችግር ምንድነው? ሪኖቬሽን አብዛኛውን ህንፃ ቀይሮታል። የተወሰኑ ህንፃዎች ብቻ ናቸው። ሰው ኢንቴግሪቲ የምንለው ላይ በጣም ትንሽ ነው። ታሪካዊ ኢቨንቱ ምንድነው ስንል በጣም ትንሽ ነው። የስነ ህንፃው ስንል በተለይ ከእንጨት የተሰሩ ቤቶች ወደ ሲሚንቶ የተቀየሩበት አብዛኛው መልኩን የቀየረበት ከንግድ እንቅስቃሴ ጋር ለንግድ አመቼ ማድረግ እንጂ ቅርሶን የመንከባከብ ስራ አይደለም። እዛ ጋር የነበረው በአብዛኛው ማለት ነው። ይህንን በመመልከት ታሳቢ በማድረግ ና አይ ዋና የሆኑ ግን ቅርሶች እዛ አካባቢ መነካት የሌለባቸው ተቋማትን ጨምሮ በተለይ ሀገር ፍቅርን ማለት ነው። ሀገር ፍቅርን ህንፃው አይደለም የሚመዘነው ተቋሙ በራሱ ነው፣ በኢትዮጵያ ታሪክ ላይ የነበረው ከዛ ባለፈ እነዚያን ተመልክቶ ውሳኔ እየሰጠን ያለ ነው የምንገኘው። በአዲስ አበባ እየተከናወነ ካለው የቤቶች ፈረሳ ጋር በተያያዘ ነዋሪዎች ስለ ቅርሶች አጠባበቅ ያላቸውን ስጋት ከመግለጽ በተጨማሪ በተለይ የፒያሳ አካባቢ በራሱ መፍረስ አልነበረበትም ይላሉ። ስለዚህ ጉዳይ በአሜሪካ ድምፅ የተጠየቁት የቅርስ ባለስልጣን ዋና ዲሬክተሩ አቶ አበባው አያሌው ፒያሳን ባለበት በጥብቅ ከተማነት ለመከለል መስፈርቱን አያሟላም ብለዋል። ፕሮቴክት አርባን ኤሪያ ለማድረግ ትልቁ ችግር ምንድን ነው? የድሮ ገጽታው ጠፍቷል። እንደው አሮጌ ሁኖ እናየዋለን። ወርቅ ቤቶቹ ምናምን፣ ከዛ ባልከኒ ያላቸው አንዳንድ ቤቶች አሉ አይደለም እንዴ? ውስጥ ግን ስትገቡ ያ ውጭ ላይ ያለው ገጽታ የለም። ለንግድ ምቹ እንዲሆን፣ ለኑሮ ምቹ እንዲሆን በጣም ተቀያይሯል። ፕሮቴክትድ አርባን ኤሪያ የምትለውኮ ምን መሆን አለበት? ይሄ በቃ የአርባን ፊቸሩ ይሄ ይሄ ይሄ ነው እንኳን ኳሊፋይ ሊያደርግ ማለት ነው። ሊቪንግ ስታንዳርዱ ብቻ ሌላ ጥያቄ የሚያመጣ ነው። ሶ ያ ስለሆነ ወደ ምንድ ነው አይ ይሄ ሊሆን የማይችል ነው። ስለዚህ ማድረግ የምንችለው በተናጠል ያሉትን ቤቶች ብቻ በደንብ አድርጎ መመልከት። ፕሮቴክትድ አርባን ኤሪያ ከተፈጠረ ምንድ ነው የሚሆነው? ያ አካባቢ በቃ ምንም አይነካም። ካልተነካ ኦልድ ሲቲ ተብሎ ሊወሰድ ይችላል። ግን ያን ሌ ሊያሟላ አይችልም። ሁለተኛ ደግሞ ፒያሳ ላይ ያለው ማህበራዊ መስተጋብር ጊዜዋን በዘመኗ ከመዘከር በስተፈረ ሁሉም ቦታ ላይ ያለው መስተጋብር ነው። ላይ የፒያሳን አካባቢ ጨምሮ በአራዳ ክፍለ ከተማ በ2013 እና በ2014 ዓ ም በተደረጉት ምዝገባዎች 147 ቤቶች በቅርስነት ተመዝግበው እንደነበር ያስታወሱት አቶ አበባው በተሻሻለው መመሪያ መሰረት ግን አብዛኞቹ ቅርስ እንደማይባሉ አመልክተዋል። አንድ ቤት የእንትና ቤት ስለሆነ ብቻ አይ በቃ ቅርስ አርግን እንያዘው ያሟላል ሊሆን አይችልም። እድሜው ብቻ አያደርገውም። እሶ ያ ስለሆነ አብዛኛዎቹ የሚያሟሉ አይደሉም። አብዛኛው ትልቁ የመስፈርት ያለማሟላት ችግር ያመጣው ምንድን ነው? በየዘመኑ የተደረገለት ሪኖቬሽን ነው። ውጫዊ ገጽታው የለም፣ ውስጣዊ ገጽታው ለኑሮም ለንግድም ይመች ተብሎ በጣም እንትን ተብሏል። ቤቶች ተቀላቅለዋል። ከዚህ ቀደም በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡ ባለሙያዎች ግን በአዲሱ መመሪያ ላይ ቅሬታ አላቸው። የኢትዮጵያ ቅርስ ባላደራ ማህበር ዋና ሥራ አስኪያጅ አቶ ማቆያ ማሞ የቅርስነት መመዘኛው ግልጽነት ይጎድለዋል ባይ ናቸው። መጀመሪያ ቅርስ ተብሎ ስመዘገቡ መስፈርታቸው ተለይተዋል። ያ መስፈርት ሲቀየር ግን መታወቅ ይኖርበታል። ለሕዝብ ህብረተሰቡ ግንዛቤ ሰጠው ይገባል። እንዲሁም አብሮ ለምንሰራውም አካል በዛ ልክ መረዳት ይኖርብናል እና ሎምባርዲ አሁን ቅርስ አይደለም ተብሏል። ለምን ቅርስ አለው? ለምንስ ቅርስ አይደለም አለ። እነዚህ ነገሮች በግልጽ ከተቀመጡ ብዥታውን ይቀርፋሉ ማለት ነው። ቅርሶች ሲፈርሱ በርካታ ማህበረሰባዊ እሴቶችን እናጣለን ያሉት የኢትዮጵያ አርክቴክቶች ማህበር ፕሬዚደንት አቶ ሀብታሙ ጌታቸው ደግሞ ቅርሶችን ለመጠበቅ ግልጽ መስፈርት መውጣት ይኖርበታል፣ የባለድርሻ አካላት ውይይትም ሊደረግ ይገባል ይላሉ። መስፈርቶቹ ውጤት ነው የሚመነችት ከተማ መስፈርቶቹ የኢንተርናሽናል መስፈርት ነው። እኛው ደግሞ በማህበረሰብ ውስጥ ያሉ መስፈርቶች አሉ። እነዚህ ሁለቱ ልክ ሲጫመሩ ነው የምናገኛቸው ማለት ነው። ለምሳሌ እነዚህ ቅርሶች ህንፃ ቅርሶች ከሆኑ በእርግጠኝነት ህንጻ የሚመለከተው አርክቴክቶችን ኢንጂነሮችን የመሳሰሉ ባለሙያዎችን እነዚህ ማህበራት ደግሞ ያካተተ መስፈርት መውጣት መቻል አለበት። መጀመሪያ ራሱ ከመስፈርት ስንነሳ ማለት ነው። እነዚህ ቁሶች ለምሳሌ አይ የአለባበስ ወይም ሌሎች ባህላዊ እቃዎች ከሆኑ ደግሞ ዘርፍ የሚመለከታቸው የሙያ ማህበራት ገብተውበት ይህኛው ቁስ ነው ይሄ አይደለም የምንለው ደረጃ መድረስ መቻል አለብን። እንዴት ነው ይህንን ነገሮች ነገ እስከ ጥፋት የምንታደገው የሚለው ላይ የሆነ የጋራ የሆነ መግባባት ላይ መድረስ ያለብን ይመስለኛል ሁላችንም። የቅርስ ባለስልጣን ዋና ዲሬክተሩ አቶ አበባው አያሌው በበኩላቸው አዲሱን መመሪያ ባለድርሻ አካላት ተወያይተውበታል ይላሉ። ከአርኪቴክቶች ማህበር አይተውታል። ያላየ ደግሞ ይተቻል። እንግዲህ ተጠርቶ የቀረን ሰው ምንም ልናደርገው አንችልም። ከዛ ባለፈ የአዲስ አበባ ዩኒቨርስቲንም ሰዎች የአርኪቴክቸር ትምህርት ቤት፣ ሌሎችም በስራ ብዙ የምንገናኛቸው ስላሉ እነሱ ተመልክተውታል። እዚህ አዳራሽ በነበረ ውይይትም ተሳትፈዋል። ሁለተኛ ክፍሉ ያንን መስፈርት በሚያረቅበት ጊዜም ብዙ ምክርም ለግሰዋል። ስናወጣ የሚመለከታቸው ባለድርሻ አካላት ይህንን እንትን ብለዋል። የሃይማኖት ተቋማትም እንደዚህ እንዲኖሩ ለምን እነሱም የብዙ ታሪካዊና ቅርስ ተብለው የሚወሰዱ ስነ ህንፃዎች ባለቤት ስለሆኑ ማለት ነው። በአዲስ አበባም ሆነ በሌሎች ከተሞች ከዚህ በፊት በቅርስነት ተመዝግበው የነበሩ ህንፃዎች በሙሉ በአዲሱ መመሪያ መሰረት እንደገና እንደሚመዘኑም አቶ አበባው አክለው ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸው መሰናዶዎች እዚህ ላይ ተጠናቀቁ። ኤደን ገረሞ መሰናዶውን በመምራት ንጉሱ ታምሬ ደግሞ ስርጭቱን ከስቱዲዮ ሆኖ በማቀናበር አብረናችሁ ነበርን። ዋና አዘጋጇ ጽዮን ግርማናት። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪ አምሃሪክ ፌስቡክ ገጽ ላይ በመግባት ለጋቢና ቪ ብላችሁ እዛ ላይ አድርሱ። ስልክ ቁጥራችሁን ብትተውልን ደውለን አስተያየት ምንንወስዳለን። እንዲሁም ደግሞ ለውይይት እንጋብዛችኋለን። እናመሰግናለን። የምሽቱን ፈጽመናል። ጤና ይስጥልኝ።